የተፈጠረው አሳዛኝ የዜጎች እልቂት አዲስ አበባ በከፍተኛ ማኅበራዊ ቀውስ ውስጥ ስለመሆኗ የሚያሳይ ማስረጃ ነው ሲል የመላው ኢትዮጵያ አንድነት ድርጅት መኢአድ አስታውቋል። የከተማው አስተዳደርም ለደረሰው ጉዳት ተጠያቂ ነው ብሏል። በአደጋው ምክንያት የሞቱ ሰዎች ቁጥር ዛሬም እያሻቀበ ይገኛል። የቆሻሻው ክምር መናድ ምክንያቱ ግን ምን እንደሆነ የሚታወቅ ነገር የለም። መለስካቸው አማ ዝርዝሩአለሁ። የመላው ኢትዮጵያ አንድነት ድርጅት መኢአድ ዛሬ በጽህፈት ቤቱ በጠራው ጋዜጣዊ ጉባኤ ባሰራቸው ጽሑፍ እንዳስታወቀው ቅዳሜ መጋቢት ሁለት ቀን 2009 ዓ.ም በኮልፌ ቀራኒዮ ክፍለ ከተማ በተለምዶ ቆሼ ተብሎ በሚታወቀው የአዲስ አበባ ደረቅ ቆሻሻ ማስወገጃ ስፍራ የተፈጠረው ክስተት ብዙ አንድምታ እንዳለው ይጠቁማል። ከእነዚህ አንዱ ዜጎች በሕገ መንግስቱ ተለይቶ የተደነገገላቸው ንጹሕ እና ጤናማ በሆነ አካባቢ የመኖር መብት አላቸው የሚለው ድንጋጌ እንዳልተከበረ ነው ሲል መንግስትን ይከሳል። የአዲስ አበባ ከተማ አስተዳደርንም ለከተማዋ ነዋሪዎች ደንታቢስ ነው በማለት ሲነቅፍ፣ አስተዳደሩ ባለፈው ዓመት በክረምት ወራት አያሌ ዜጎችን በሕገ ወጥ የመሬት ወረራ ሽፋን ለከባድ ሥቃይ ዳርጓቸዋል በማለት እንደ ማስረጃ ይቆጥረዋል። እነዚህን የመሳሰሉ እርምጃዎችም በመያድ እምነት ማኅበራዊ ቀውሶችን እየፈጠሩ እንደሆነ ለማመልከት ይሞክራል። በተለይ ባለፈው ቅዳሜ በቆሼ የተከሰተው እልቂት ግን ለቀውሱ ምስክር ነው ይላል። መግለጫውን ያነበቡት የፓርቲ ዋና ጸሐፊ አቶ አዳነ ጥላውን ይህ ክስተት አዲስ አበባ በከፍተኛ ማኅበራዊ ቀውስ ውስጥ ስለመሆኗ ማሳያ ከመሆኑም ሌላ ቆሻሻ እየደፋ ሲያጠራቅም የከረመው የአዲስ አበባ አስተዳደር ቆሻሻ በሚያጠራቅምበት አካባቢ ሰዎች መስፈራቸውን እያየ ከቦታው በማስነሳት የተሻለና አስተማማኝ መጠለያ መስጠት ሲገባው ይህን ሳይፈጽም በመቅረቱና እኒህ መጠጊያ ያጡ ዜጎች ለህልፈተ ሕይወት በመዳረጋቸው ተጠያቂ ነው እንላለን። መያድ በመግለጫው ላይ መንግሥት ይህን ተፈጥሯል ያለውን ቀውስ የሚያርም እርምጃዎች እንዲወስድም ጠይቋል። መንግሥት የዜጎችን የኑሮ ዋስትና ማስጠበቅ ሲገባው ይህን ባለመፈጸሙ ሰሞኑን ላለቁት ወገኖቻችን ቤተሰቦች የሞራል ካሳ እንዲከፍልና የእልቂቱ ሰለባ ወገኖቻችንን የማስመልክቶ ብሔራዊ የሐዘን ቀን እንዲታወጅ እንጠይቃለን። የአዲስ አበባ አስተዳደር ያጠራቀመው ቆሻሻ የሰው ሕይወት እስከሚያጠፋ ድረስ በግደለሽነት ተመልክቶ በዚህ ሰበብ አሳዛኝ እልቂት በመፈጸሙ ጉዳዩ የሚመለከታቸው ኃላፊዎች በህግ ተጠያቂነት የሚሆኑበት መንገድ እንዲፈለግም አጥብቀን እንጠይቃለን። ሰሞኑን በተከሰተ የቆሻሻ መደር መስበብ ለአካልና የንብረት ጉዳት ለደረሰባቸው ወገኖቻችንን በመንግስት በኩል የማገገሚያና ማቋቋሚያ እንዳመቻችላቸው እንጠይቃለን። የመያድ አመራር አባላት ከጋዜጠኞች ለቀረቡላቸው የተለያዩ ጥያቄዎች ምላሽ ሰጥተዋል። ፓርቲው እንዲህ ያሉ ሁኔታዎች ከመፈጠራቸው በፊት በራሱ በኩል ምን የሚያደርገው ነገር አለ የሚለው አንድ ጥያቄ ነበረ። የመያድ ምክትል ሊቀመንበር አቶ ሙሉጌታ አበበ መልስ ሰጥተዋል። እኛ በተደጋጋሚ መግለጫዎችን የምናወጣው ችግር ከመፈጠሩ በፊት ግልጽ ደብዳቤም ለመንግስት ኃላፊዎች እንጽፋለን። የሚፈጠሩ ችግሮች ከመፈጠራቸው በፊት ለዜጎች አስፈላጊ ጥበቃ እንዲደረግላቸው፣ ለዜጎች መሟላት ያለበት ነገር እንዲሟላ እስከ ጠቅላይ ሚኒስትሩ ድረስ ግልጽ ደብዳቤዎችን እንጽፋለን። ከዚህም አንጻር የምንሰጣቸው መግለጫዎች ምናልባት ያልተገኛችሁበት መግለጫ ካለ አላውቅም፣ እንጂ የምንሰጣቸው መግለጫዎች ማስረጃ ናቸው። ችግር በደረሰ ጊዜ ብቻ አይደለም የምንሰጠው፣ ችግር ከመድረሱ በፊትም አማራጭ እናስቀምጣለን ለመንግስት ማሳሰቢያዎችን እንሰጣለን። በአደጋው ምክንያት ስለደረሰው ጉዳት ፓርቲው በራሱ በኩል ያጣራው ዝርዝር ጉዳይ ይኖር እንደሆነ ለቀረበው ጥያቄም አቶ ሙልጌታ ምላሽ ሰጥተው ነበረ። እንደሳቸው አባባል ከሆነ የፓርቲው አመራር አባላት የጉዳቱን የተለያዩ ዘርፎች ለመመርመር ሙከራ ቢያደርጉም የመንግስት የጸጥታ ኃይሎች እንቅፋት ሆነውባቸዋል። ስለሆነም ፓርቲው በአቅሙ ለተጎዱ ወገኖች ሊያደርግ የሚችሉን እንኳ ለመፈጸም የሚያስችል መረጃ ለመሰብሰብ አልቻለም ብለዋል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ በአደጋው የተጎዱ ሰዎች ቁጥር ሰባ ሁለት መድረሱንና አሁንም ፍለጋው እንደቀጠለ ሕይወታቸው በአደጋው ምክንያት አልፎ አስከሬናቸው የተገኙ ሰዎችም ቀብር ዛሬም የቀጠለ መሆኑን የመንግስት መገናኛ ብዙኃን ዘግበዋል። በተያያዥ ዜና የኢትዮጵያ ፓርላማ የደረሰውን ጉዳት ተከትሎ ከነገ ጀምሮ ለሶስት ቀናት የሚውል ብሔራዊ የሐዘን ቀን እንዲሆን ማወጁንና ብሔራዊ ሰንደቅ ዓላማውም ዝቅ ብሎ እንዲውለበለም ወሰኑ ተዘግቧል። እስከ ዛሬ ድረስ በዚህ የአዲስ አበባ ደረቅ ቆሻሻ ማስወገጃ ስፍራ ለደረሰው የመደርመስ አደጋ ምክንያት ምን እንደሆነ አልታወቀም። ይህንና ሌሎች መረጃዎችን ለማግኘት ለአዲስ አበባ ከተማ አስተዳደር ቃል አቀባይ ዳግማዊት ሞገስ በእጅ ስልካቸው ደጋግሜ ብደውልም ላገኛቸው አልቻልኩም። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ